ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። 21ኛው አፍሪካ ዳውን አንደር ኮንፈረንስ በምዕራብ አውስትሬልያ ክፍለ ሀገር መዲና ፐርዝ ከተማ ከጳጉሜን አንድ እስከ ሶስት ለሶስት ቀናት ተከናውኗል። የአፍሪካ ዳውን አንደር ኮንፈረንስ የአውስትሬልያ አፍሪካ ንግዶችንና የመንግስታት ግንኙነቶችን አሰናስሎ የሚያገናኝ መድረክ ነው። የአውስትሬሊያ ኩባንያዎች ኢትዮጵያን ጨምሮ ወደ አፍሪካ ዘልቀው መዋለ ነዋዮችን አፍሰዋል ወይም የንግድ ልውውጦችን አካሂደዋል። በአፍሪካም በኩል የልምድ ልውውጦችን ንግድና የውጭ መዋለ ንዋይ ፍሰትን ለመሳብ ዓመታዊውን መድረክ በአምባሳደሮቻቸው፣ ሚኒስትሮችና የአገር መሪዎቻቸው በኩል ተጠቅመውበታል። በዘንድሮው የ21ኛው አፍሪካ ዳውን አንደር ኮንፈረንስ ላይ ዋና ተናጋሪ የነበሩትም የቦትስዋና ሪፐብሊክ ፕሬዚደንት ዶክተር ሞክዊትሲ ኤሪክ ካያቤትፊ ማሲሲ ሲሆኑ ኢትዮጵያ በማዕድን ሚኒስቴር ሚኒስትር ዴኤታ ሚሊየን ማቴዎስ ተወክላ ትሳትፋለች። በአውስትራሊያ የኢትዮጵያ አምባሳደር ሀደራ አበራም ተገኝተዋል። ይህንኑ አስባብ አድርገንም ለኢፌድሪ የማዕደን ሚኒስቴር ሚኒስትር ዴኤታ ሚሊዮን ማቲዩስ የሶስቱ ቀናት አፍሪካ ዳውን አንደርስ ጉባኤ ዋነኛ የውይይት አጀንዳ ትኩረቶች ምን ነበሩ? በጉባኤው ላይ የኢትዮጵያ አስተዋጽኦችና ተሳትፎ እንዴት ነበር? በሚል የመነሻ መጠይቃችንን አቅርበናል። የሚኒስትር ዴኤታ ሚሊዮን ምላሽ እንዲህ ነው። አመሰግናለሁ ይህንን እድል ስለሰጣችሁኝ እንዲሁም በአማርኛ ኢትዮጵያውያን እና ትውልደ ኢትዮጵያውያን በሚከታተሉት ሬዲዮ ላይ ይህንን ሀሳብን ለመግለጽ እድሉን ስለሰጠኝ እጅግ ጋር ጋ አመሰግናለሁ። እንዳነሳኸው ባለፉት ሶስት ቀናት በአውስትራሊያ ላይ አፍሪካ ውስጥ ያለውን የማዕድን ሀብት ወደፊት እና የአሁኑንም የልማት ሂደትን በሚመለከት ያሉ መልካም እድሎች እና ቀጣይ ከአውስትራሊያ ጋርም ከአውስትራሊያ ኩባንያዎች ጋርም ተቀራርቦ መስራት ስለሚቻልበት እና ልምዶች በመቀያየር ሂደት ላይ የተለያዩ የአፍሪካ ሀገራት ኩባንያዎች ከአውስትራሊያ ኩባንያዎች ጋር በቅርበት የመነጋገር ልምድ የመለዋወጥ አንዱ የአፍሪካ ሀገር ከሌላው የአፍሪካ ሀገራትም ልምዶችን የመለዋወጥ እድልን የፈጠረ ነው። አፍሪካ እንደሚታወቀው በጣም ትልቅ የተፈጥሮ ሀብት ያላት አህጉር ናት እና በተለያዩ ሀገሮችም ተወክላለች። የቦትስዋናው ፕሬዚዳንትም ጭምር በመክፈቻው ላይ ተገኝቶ የሀገራቸውን ሀብትና መልካም እድሎችን ለዓለምም እንዲሁም በተለይ ደግሞ ለአውስትራሊያ አልሚዎች ያስተዋወቁበት ሁኔታ ነው የነበረው። ወደኋላም አንስተን መነጋገር እንችላለን። ነገር ግን እንደ አጠቃላይ ማይድን ሀብትን በማስተዋወቅ ሂደት ላይ ሀገራት መሪዎች ናቸው። አገርንም የመቀየር እድል ያለው ሀብት ጸጋ ከመሆኑ አንጻርና የቦትስዋናው መሪ በተገኘበት እንዲሁም ደግሞ የበስተ አውስትራሊያ የማይድን ሚኒስተር በተገኘበት ነው። ፕሮግራሙ የተጀመረው አምባሳደሮች፣ የተለያዩ ሀገራት ሚኒስትሮች እና የኩባንያ ባለቤቶች ተወካዮች በተገኙበት የተካሄደ ስለሆነ ዘርፉን ለማልማት ፖቴንሻል ወይም ወደፊት ወደ ሀገራችን ቢመጡ ብለን የምናስባቸውን ኩባንያዎች አግኝተንም ለመነጋገር ያለውን እድል ለማሳየት ሌሎች ሀገሮችም የተሰሩ ያሉ ስራዎችን ለመከታተል እድል የፈጠረልን መድረክ ነው። እንደ አጠቃላይ አውስትራሊያ ደግሞ ለረዥም ዓመታት በማዕድን ሀብት ልማት የምትታወቅ ትላልቅ ኩባንያዎች ያሏት ዘርፉንም በተሻለው መልኩ በማልማት ሀገርንም ተጠቃሚ ያደረጉ ስለሆኑ እነዚህን ሁሉ እድሎች በአንድ መድረክ ላይ ለማግኘት የሚያስችል ስለሆነ በጣም ብዙ ብዙ የተማርነው ነው። እኛ ገና ጀማሪዎች ነን። በተለይ የማዕድን ዘርፍ ልማት አንጻር ገና ብዙ ስራዎችን የምናልን በመሆኑ በሚቀጥሉ ሰላሳ አርባ አመታት ጭምር የሀገራችን ጸጋዎችን ማልማት ብንችል ወደየት ነው ማደግ የምንችለው ሀገር ከዚህ ጸርጋ በአግባቡ ማልማት ቢቻል እንዴት አይነት መንገድ ይዛ ነው ማደግ ያለባት የምለሆንም ጭምር የማየት እድል አጋጥሞናል። በተለያዩ አካባቢዎች በመሬት ላይም ከአየርም ሆነን ጉብኝት እንድናደርግ ጭምር የማዕድን ሀብትን ወደ ባገር ይሰጥ ጨምሮ ወደ ውጭ ከመላክ ጀምሮ ያለውን የመስልማት ፍላጎት በሙሉ ለመመልከት ያስቻለን መድረክ ሆኖ ነው ያገኘሁት እና ኢትዮጵያን የማስተዋወቅ ከአፍሪካ ወንድሞች ጋርም አብሮ የአፍሪካን እድል በጋራ የማንሳት እና የአውስትራሊያ ኩባንያዎችም እድሎቹን እንዲመለከቱ አስቀድሞ የገቡት እንዲጠናከሩ ማድረግ የሚያስችል መድረክ ሆኖ አገልግሏል ብዬ ነው የማስበው። ኢትዮጵያ በርካታ የማዕድን ሀብቶች እንዳላት ይገለጣል። በአሁን እንደገለጹት ኢትዮጵያ በማዕድን ሀብት ልማት ውስጥ ጀማሪ አገር ናት፣ እንደ አውስትራሊያ ወይም ሌሎች በማዕድን የገፉ ሀገራት አፍሪካ ውስጥም ቢሆን ደቡብ አፍሪካ ረዘም ያለ ጊዜ በዚህ መስክ ብዙ አልገፋችም። ዋነኛ የሚባሉ የኢትዮጵያ የማዕድን ሀብቶች ምንድን ናቸው? በአሁኑ ወቅት በገበያ ላይ ወደ መላው ዓለም የተሰራጩ ያሉት በተለይ ከአውስትራሊያ ጋር ተያይዞ የአውስትሬሊያ ኩባንያዎችና ድርጅቶች ኢትዮጵያ ውስጥ በዚህ በማዕድን ዘርፍ በምን መልኩ ተሰማርተው ይገኛሉ? አመሰግናለሁ በጣም ጥሩ ጥያቄ ነው የተነሳው። ኢትዮጵያ በባህላዊ መልኩ የሚመረት ማዕድንን ለሺህ ዘመናት ስታመርት ቆይታለች። ያ ማለት በአነስያ ደረጃ ለምሳሌ በትንሹ ብናነሳ ገጠር አካባቢ ላይ ከብረት ፎር ወይም ከብረት ማዕድን ላይ ብረትን በመስራት የተለያዩ ባህላዊ ቁሳቁሶችን በመስራት ለሺህ ዘመናት የኢትዮጵያ ሕዝቦች ሲጠቀሙ ነው የቆዩት። ከዚህ አንጻር የዓለም ዳለግን ደግሞ እስር ጭምሮ አገርን በክርስቲያን ሁኔታ በሚለውጥ መልኩ የማዕድን ሀብት ልማት መጠናት አለበት። ያ ተጠምቶ በተለያየ መልኩ በመንግስትም ይሁን በግልድ በተለይ በግልድ ባለ ሀብቶች እንዲለሙ ማድረግን የሚጠይቅ ነው። ከዚህ አንጻር ነው ኢትዮጵያ ያው ባለፉት ዘመናት ምናልባት ለገደምቢ ባለፉት ሰላሳ ዓመታት ወርቅ ሲያመርት ቆይቷል። ኦሮሚያ ክልል ጉጂ አካባቢ ላይ እሱም መለስተኛ የሚባል ስራ እንጂ በከፍተኛ ኢንዱስትሪ ደረጃ የሚታይ አይደለም። ነገር ግን ኢትዮጵያን እንዳጠቃላይ ወስደን ስናይ ካለችበት ጂኦግራፊካል አቀማመጥ አንጻር ለአውሮፓም ቅርበት ያላት ከመሆኑ አንጻር የሚኖራት ማይድን ሀብት በቀላሉ ሀገር አውጥቶ ለተለያዩ ዓለም ገበያዎች ማቅረብ የሚቻልበት ቦታ ላይ የተቀመጠች በመሆኑ ብዙ ተፈላጊነት ያላት ሀገር ናት። ከዚህ አንጻር ከአቀማመጧ እና ከአፈጣጠሩ ማይድን አፈጣጠር ጋር ተያይዘው ኢትዮጵያ ሰፊ የማይድን ሀብት አላት። በተለይ ለምሳሌ ቀይ ባህር አጎራባች በሆነው የአፋር ክልል ላይ ከፍተኛ የፖታሽ ሀብት አለ። ይሄ የፖታሽ ሀብት እንደሚታወቀው ማዳበሪያን ለማምረት በከፍተኛ ሁኔታ ፍላጎት ተፈላጊነት ያለው ማይድን ነው። ከፍተኛ ክምችት አለን። ለጅቡቲም ይሁን ለኤርትራ ባህር የቀረበ በመሆኑ መሰረት ልማትን በመስራት ይህን ሀብት ጥቅም ላይ ማዋል ከተቻለ ለሀገር ውስጥ የማዳበሪያ መስሪያ ግብአት ይሆናል። ለውጭም ካለው ተፈላጊነት አንጻር ከፍተኛ ሀብት ማግኘት የምንችልበት አንዱ ትልቁ ሀብት ነው፣ የፖታሽ ሀብት ይሄ ኦልሬዲ የካናዳ የአውስትራሊያ ኩባንያዎች በፍለጋ ሂደት ላይ ነው ያሉት። ኦልሬዲ መኖሩ ይታወቃል። ግን ደግሞ የኢኮኖሚ አዋጭነቱ በሚገባ መሰራት አለበት። ይሄ ከዘርፉም አንጻር ብዙ ጊዜ ያው በጥንቃቄ የሚሰራ ነው። ኩባንያዎች ለምን ያህል ጊዜ የሚያሰራቸው ሀብት አለ የሚለሆን ክምችቱን አውቆ አዋቂነቱን አጥንቶ ነው የሚገቡት እና ከዚህ አንጻር ያው እሱን ስራ እየሰራን ነው። ባለፈው ከነበረው ጦርነት ጋር ተያይዞ ለተወሰነ ጊዜ ስራው የተገታበት ሁኔታ አለ። አሁን እሱን ለማስከተል እንቅስቃሴዎችን እያደረግን ያለ ነው። ሌላው ኢትዮጵያ በ ትልቅ የብረት ሀብት ክምችት አላት። አማራ ክልል ላይ ሰቆጣ አካባቢ፣ ወለጋ ላይ ብቅላል አካባቢ እንዲሁም ደግሞ ትግራይ ሽሬ አካባቢ ላይ ከፍተኛ የብረት ሀብት ክምችት አለ። አንድ ሀገር በኢንዱስትሪ ሊለማ ከሆነ ከፍተኛ በከፍተኛ ደረጃ ከሚያስፈልጉት ሀብቶች ውስጥ አንዱ የብረት ሀብት ነው። ብረት በዚህ ደረጃ በሀገራችን ወደፊት በኢንዱስትሪ ደረጃ በማልማት ለሀገር ውስጥ የኢንዱስትሪ ልማትም ጥቅም ላይ ማባል አለብን ብለን በከፍተኛ ትኩረት ሰጥተን እንቅስቃሴ እያደረግን ያለንበት ዘርፍ ነው። ሌላው ወርቅ ለሺ ዘመናት ቅድም ባልኩት መልኩ የሚመረት ነው። አሁን ግን ባለፉት ሰላሳ አመታት በኢንዱስትሪ ደረጃ ማምረት ተጀምሯል። አሁን ፍለጋቸው አልቆ ወደ ልማት እንዲገቡ ያሉ ከአምስት ስድስት በላይ የሆኑ የወርቅ ኩባንያዎች አሉ። ይሄ የሀገራችንን አሁን ያለውን ሁኔታ በመሰረታዊነት በተለይም ከውጭ ምንዛሬ ፍላጎት አንጻር እነዚህን ቀዳዳዎች ሊሸፍን የሚችል ትልቅ የወርቅ ሀብት ክምችት አለን። በጉጂ ላይ ኦሮሚያ ክልል ላይ ወለጋ አካባቢ፣ ጋምቤላ ላይ ደቡብ ምዕራብ አዲሱ ክልል እንዲሁም በቤንሻንጉል እና ትግራይ ክልሎች ላይ ሰፊ የወርቅ ሀብት ክምችት አለ። የመዳብ ሀብት ክምችት አለ። ጉጂ ላይ እንደገና ደግሞ የኒከል፣ የኮባልት እነዚህ ደግሞ የአንደኛው ክፍለ ዘመን በጣም ክሪቲካል ሚኒራልስ የሚባሉት ለተለያዩ ሪኒብል ኤነርጂ መሰረተ ልማት ግንባታ የሚያገለግሉ ማዕድናት ናቸው። በጣም በከፍተኛ ሁኔታ የሚፈለጉ ለኤሌክትሪክ መኪኖች ማምረቻ የሚያስፈልጉት ከኮፐር ጀምሮ እንደ እነዚህ ማዕድናት ኢትዮጵያ ውስጥ ያሉ መሆናቸው እና እነዚህ ላይ ደግሞ አሜሪካው ትልቁ ኩባንያ ኒውሞንት የሚባለው ትግራይ ክልል ላይ በመዳብና በወርቅ ፍለጋ ላይ ነው የሚገኘው። የእነዚህ ኩባንያዎች በሀገሪቱ ውስጥ መገኘት በራሱ የሚያስተላልፉት መልእክት ኢትዮጵያ ከማዕድን ሀብት አንጻር ትልቅ የመልማት እድልና ሀብት ያላት መሆኑን የሚያረጋግጥ ነው እና እነዚህ ትልቅ ኩባንያዎች ጨምሮ ሌሎችም አሉ እንደሚታወቀው ለኤሌክትሪክ ካር በአትሪ መስሪያ የሚያስፈልገው ሊቲየም የሚባለው ማይድን እንዲሁም በጉጂ አካባቢ አለ። በሌሎች አካባቢዎችን ፍለጋዎች የተካሄዱ ነው ያሉት። የአውስትራሊያ ኩባንያዎች በዋናነት አሁን በሊቲየም ላይ፣ በወርቅ ላይ ለምሳሌ ቱሉ ካፒ የሚባል ወለጋ አካባቢ ላይ ወረዲ የፍለጋ ጊዜውን ጨርሶ ወደ ልማት ምዕራፍ የተሸጋገረ ያለ እሱን ወረዲ አሁን ከውጭ ፋይናንስ እና ኮንትራክተርንም ጭምር ተዋውሎ የጨረሱ ስለሆነ ቅድም ከአነሳውት ከአምስት ስድስት ትልልቅ የወርቅ ኩባንያዎች በሚቀጥሉት አንድና ሁለት ዓመት ግንባታቸውን ጨርሰው ወደ ምርት ውስጥ የሚገቡ ነው የሚገኙት። እና እነዚህ የመሰሉት ላይ የአውስትራሊያ ኩባንያዎች አሉ። ተጨማሪም ጭምር እንዲገቡ ነው እየሰራ ነው ያለ ነው። ኢትዮጵያ እንደሚታወቀው ታላቁ ስምጥ ሸለቆ አቋርጦ ነው የሚያልፈው፣ ከቀይ ባህር አቋርጦ ወደ ታች ወደ ሞዛምቢክ የሚዘረጋው። በዚህ ውስጥ ደግሞ በስምጥ ሸለቆ ላይ ትልቅ የጂኦተርማል ኤነርጂ አለ። ኢትዮጵያ በዓለም ላይ ካሉ ታላላቅ የጂኦተርማል ኤነርጂ ውስጥ አንዷ ናት። ይህንን የፈረንሳይ የኒውዚላንድ እና የተለያዩ ዓለም ኩባንያዎች ገብቶ ፍለጋን እያካሄዱ ነው። ወደ ልማት ደረጃም የተሸጋገሩ እና ኤኔርጂንም ለኤሌክትሪክ ፓወር ለማቅረብ ያው እንቅስቃሴ እያደረጉ ይገኛሉ። ይህ በጣም ትልቅ አቅም ነው ለኢትዮጵያ ብለን ነው የምንወስደው። ሌላኛው በስድስት አካባቢዎች ላይ ኢትዮጵያ የነዳጅ እና የጋዝ ሀብት ክምችት እንዳላት ጥቆማዎች አሉ። በተለይ በሶማሌ ክልል ላይ በኦጋደን አካባቢ ላይ ያለው ባለፈው ብዙ ዓመታት በፍለጋ ላይ የነበረው አንዱ ቦታ ላይ ያለውን ወረዲ የፍለጋ ጉድጓዶቹ ተቆፍሮ በአስተማማኝ ሁኔታ ጋዝ መኖሩ ተረጋግጦ ወደ ሰባት ትሪሊየን ኪቢክ ፊት የሚጠጋ ጋዝ መኖሩ ተረጋግጦ ወደ ልማት ደረጃ የደረሰ የጋዝ ሀብት አለ። ይሄ ጋዝ ለኤነርጂም፣ ለፔትሮኬሚካልስ ማምረቻም እንዲሁም ደግሞ ማዳበሪያን ከውጭ በውድ ዋጋ ነው የምናስገባው። እነዚህን በሀገር ውስጥ ለመተካት ጋዙን የማልማቱን ስራ ከቻይና ኩባንያ ጋር ጠቃላይ ድርድር እያደረግን ነው የምንገኘው። ከዛ ውጭ ያው ኢትዮጵያ የኢነርጂ ሚኔራልስ የሚባሉት ጂኦተርማልን ጨምሮ ጋዙንም ጨምሮ የድንጋይ ከሰላብት በሰፊው የሚገኝበት ነው። ይሄ ለስምንቱ ኢንዱስትሪዎች በስፋት እየቀረበ ነው የሚገኘው እና ኢትዮጵያ ሃያ አንደኛው ክፍለ ዘመን በጣም ተፈላጊ ከሆኑት ታንታሌም፣ ሊቴም፣ ኮባልት፣ ኒኬል፣ ማንጋኒዝ እና ኮፐርን ጨምሮ ጎልቅ እና ከላይ የገለጽኳቸው ብረት፣ ፖታሽን እና ጂኦተርማልንም ጨምሮ ኮንስትራክሽን ማዕድናት ናት። እንዲሁም ኢትዮጵያ በጌጣጌጥ ማዕድናት ናት። የተለያዩ ጄምስቶኖች አሉ። አሁን እዚ ሀገርም ከመጣ በኋላ ያየዋቸው በጣም የሚያማምሩ የጌጣጌጥ ማዕድን ሀብት ክምችት ኢትዮጵያ ውስጥ በተለይ ከሰሜን ሸዋ እስከ ወሎ ዳላንታ ድረስ ባለው በጉጂ በጎረና፣ በደቡብ ምዕራብ በደቡብ ኢትዮጵያና በተለያዩ ኢትዮጵያ አካባቢዎች ላይ የጌጣጌጥ ማዕድናት በስፋት ይገኛሉ እና ኢትዮጵያ በእነዚህ እና ባልጠቀስኳቸው ለሲሚንቶ ምርት ማምረቻነት የሚያገለግሉ ሰፊ የማዕድን ሀብት ያላት ሀገር ናት። በቆዮታ ወቅት አውስትሬሊያ ውስጥ ጉብኝቶች አካሄዳቸዋል። በምዕራብ አውስትሬሊያ አካባቢ ጉብኝቱ ምን ይመስል ነበር? ምን አይነት ልምዶችን ለመቅሰም እድል ፈጥሯል? በጣም ጥሩ ጥያቄ ነው። ፐርዝ አካባቢ ያየ ነው ኪናና የሚባል የኢንዱስትሪ መንደር አለ። ይሄ ኢንዱስትሪ መንደር የማዕድን ሀብትን እሴት እየጨመሩ ወደ ውጭ በቀጥታ ኤክስፖርት የሚያደርጉበት አንድ ቦታ ላይ ኢንዱስትሪዎቹ ተመሳሳይነት ባለው ሁኔታ የመሰረተ ልማት አቅርቦት የባቡርም ይሁን የመንገድ ትራንስፖርት እንዲሁም ደግሞ የተለያዩ ፋሲሊቲዎች ማልተላቸው ኦሩን ትራንስፖርት አድርጎ በማምጣት ይሰጥ ጨምሮ ከዛ ደግሞ ለተለያዩ ዓለም ክፍሎች ኤክስፖርት የሚያደርጉበትን የማይኒንግ ክላስተር ኤሪያዎችን አይተናል። ይሄ ማይደን ወይም የትኛውም ኢንዱስትሪ ሲለማ ክላስተር በማድረግ በአንድ አካባቢ ላይ ተሰብስቦ ለኢንዱስትሪ ልማቱም ለአጠቃላይ ለማኔጅመንቱም ውጤታማነት በጣም ትልቅ አስተዋጽኦ ያለው አካሄድ መሆኑን አይተናል። ለእነሱ የሚያስፈልጉ ግብአቶችን ደግሞ የሚያመርቱ የተለያዩ ማሽነሪ የሚያቀርቡ ኩባንያዎች በዙሪያቸው ደግሞ ክላስተር ያደርጉ የተለያዩ ማንፋክቸሪንግ ሀቦች ያሉ መሆኑን የኤር ትራንስፖርቱን ጨምሮ ኢቨን ለቱሪዝምም ጭምር ያላቸውን ሀብት ከውጭ የሚመጡት በአንድ አካባቢ ላይ እንዴት ምርት እንደሚከማች እንደሚመረት እና እንዴት ትራንስፖርት ወደ ተለያዩ ዓለም ክፍሎች እንደሚደረግ ሴኩሪቲቸው ደግሞ በኔቪ ጭምር እንዴት እንደሚጠበቅ የማየት እድል ነው ያጋጠመን። ስለዚህ እኛ ጋም ለትራንስፖርት አክሰስ ያቱም ትልቁ ጥያቄ ለአለም ገበያ የምታቀርበውን ምርት በአንድ አካባቢ ላይ በማምጣት በማምረት ጨምረ አገርን በሚጠቅም መልኩ እንዴት ነው እንዲስሪንም እያለማ ትራንስፖርት ስርዓቱንም ተወዳዳሪ በሚያደርግ መልኩ ማምጡ ማሳለጥ እንደምትችል የሚያሳይ ነው የነበረው። ካልጉሪ የሚባል ከመቶ ሀያ ዓመት በላይ ወርቅ ሲወጣበት የነበረውን የወርቅ ማውጫ አካባቢ አይተናል። ይሄ በጣም ትልቅ ትልቅ አይንን የሚከፍት ነገር ሆኖ ያገኘ ነው። ለመቶ ዓመትና እና ከዛ በላይ ወርቅ በማውጣት ውስጥ ያሳለፉት አሁንም ለሚቀጥሉት መቶ ዓመታትም ሊቀጥል ይችላል የሚል ነገር ነው። እኛም እድሉን በዚህ ደረጃ ትላልቅ የወርቅ ይሁን የተለያዩ ማዕድን ማውጫዎችን አፍተን ማየት የምንችልበት እነዚህ ልምድ ያላቸው ኩባንያዎች ደግሞ በሀገራችን መቶም ያለሙበት ከመጡም እንዲቆዩ ማድረግ የምንችልበትን ለነሱ ምቹ የህግና የአሰራር ስርዓትን መፍጠር በጣም ትልቅ ጉዳይ መሆኑን ያየንበት ነው። ከምንም ነገር በላይ ያው ሁላችንም እንደምናውቀው ያለ ሁኔታ ሁላችንም ግልጽ ነው። ከይህንን ራፍ ፈጥነን ተሸጋግረን በተለይ መግባባትን ፈጥረን የተግባባ ማህበረሰብን መፍጠር የምንችልበት ሁኔታ ፈጥረን እነዚህ ኢንቨስተሮች እዚህ ሀገር ላይ የለመዱትን ደረጃ በደረጃ ማሟላት የምንችልበትን ስርዓት መፍጠር እንደሚገባን አይተናል። ሌላው እዛው ካልጉሪ ላይ የማይንስ ስኩል አይተናል። ዩኒቨርሲቲ ስር ያለው ማይንስ ስኩል አጠቃላይ ትምህርት ሳይሆን ለማይኒንግ ስራ የሚያገለግሉ ከጂኦሎጂ ጀምሮ ጂኦቴክኒካል የሆኑ የትምህርት አይነቶችን ቀጥታ ተጨባጭ የሆኑ እውቀትን ጥታማ የማይኒንግ ኢንዱስትሪ ለመፍጠር የሚያስፈልግ የሰው ኃይል ልማትን እንዴት ማከናወን እንደሚገባ የሚያሳይ ዩኒቨርሲቲውን የትምህርት ክፍል አይተናል። እና ከሰው ኃይል አቅርቦት ከቴክኖሎጂ አቅርቦት ከፋይናንስ አቅርቦት እና ከአጠቃላይ ኢንዱስትሪው ጭምር ከከተማው ጋር ተሳስሮ እንዴት ማደግ እንደሚችል የማየት እድልን ሰጥቶናል ማለት ነው። ከኤፌድሪ የማዕድን ሚኒስቴር ሚኒስትር ዴኤታ ሚሊየን ማቴዎስ ጋር ያካሄድ ነው ቃለምልልስ በዚሁ አልተገታም። በቀጣዩና የማጠቃለያ ቃለምልልስ ክፍላችን የኢትዮጵያና አውስትራሊያ ግንኙነቶችን ከማዕድን ዘርፍ ባሻገር የማሳደግ እድሎች፣ የአፍሪካ ሀብትና የቅኝ አገዛዝ ትግሎች፣ የአፍሪካ መጻኢ ሉላዊ ፖለቲካዊና የምጣኔ ሀብት ሚዛን አስጠባቂነት እድሎችና ተግዳሮቶችን አንስተው ይናገራሉ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።